የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከሚሶስት ሰዓት እስከ አራት ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ግለሰቦች የቡድኖች፣ የህብረተሰብ ክፍሎች ሰብአዊ፣ ዲሞክራሲያዊ የመንግስታዊ መብቶች ያለ ገደብ ሲጣሱ ዝም ብሎ ለፖለቲካ ልሂቃን መቻቻል ሲባል ብቻ እየተለቀቀ ሲሄድ የሚያደርሰው አደጋ እንደ ህዝብና ሀገር የመቀጠልን እድል እየናደ መሄዱ የሚቀር አይሆንም። የአዲስ አበባ ዩኒቨርሲቲው ዶክተር ካሳሁን ብርሃኑ ናቸው። በኤልኒኞ ሳቢያ ተከሰተ ስለሚባለው ድርቅና የምግብ እጥረት፣ ስለ ወልቃየት ህዝብ የአማራ ብሔር አባልነት የተነሳ የማንነት ጥያቄና እንዲሁም በሌሎች ወቅታዊ የኢትዮጵያ ጉዳዮች ዙሪያ ሶስት የአዲስ አበባ ዩኒቨርሲቲ መምህራን ከአድማጭ ለቀረቡ ጥያቄዎች ምላሽ ከሰጡበት ለጥያቄው መልስ ከተሰኘው ቅንብራችን የተወሰደ ነው። ዜናውን ተከትሎ ይቀርባል። ሰላም ጤና ስጥልኝ። እንደምን አመሻችሁ የተከብራችሁ አድማጮች የቅዳሜ መጋቢት 10 2008 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት። ደመና ምሽታቸዋል። ዜናውን የማሰማችሁ አዲሱ አበበ ነኝ። በአሁኑ ወቅት በኢትዮጵያ የተከሰተው ድርቅ በ1977 ዓ ም ከነበረው የባሰ ከፍተኛ አደጋ የደቀነ መሆኑን የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ ዲሬክተር አስታወቁ። በድርጅቱ የውጭ አደጋ ድጋፍ ዲሬክተሩ ጀርሚ ኮኒንዳይክ ዓለም አቀፉ ሕብረተሰብ የበለጠ ድጋፍ እንዲያደርግ ጥሪ አቅርበው አደጋው ወደ ባሰ ቀውስ መቀየር እንደሌለበትም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኮልናል። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው የክረምቱ ድርቅ ምክንያት ሁለት ዋነኛ የምርት ወራት ያለበቂ ውጤት አልፈዋል። በዚህም የተነሳ 10 ነጥብ 2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የገንዘብ ድጋፍ ስታደርግ የቆየችው ዩናይትድ ስቴትስ በቅርቡ ደግሞ የአደጋ ድጋፍ ምላሽ ቡድን ልካለች። ቡድኑ ወደ ኢትዮጵያ ከመጣ በኋላ የመጀመሪያ ጉብኝት ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀርሚ ኮኒንዳይክ ዛሬ ለጋዜጠኞች መግለጫ ሰጥተዋል። ድርቁ ከ1977 የከፋ ቢሆንም ውጤቱ ግን የዚያን ያህል ሊከፋ እንደማይችል ነው ያብራሩት። ስ ድርቁ ከፍተኛ ነው። በአብዛኛው የሀገሪቱ አካባቢዎች ባለፉት 50 ዓመታት ካጋጠሙት ሁሉ የባሰ ነው። ትናንት ወደ ትግራይ ቤርንበት ወቅት በህይወታቸው አይተውት የማያውቁት በብዙ ሁኔታዎችም በ1977 ከነበረው የከፋ እንደሆነ ከነገሩን በርካታ ሰዎች ጋር ተወያይተናል። ይህም ሆኖ ግን ያስከተለው ውጤት እንደ 1977ቱ አይነት መሆን እንደሌለበት እናውቃለን። ለዚህ ጥቂት ምክንያቶች አሉ። በቅድሚያ ይህ ድርቅ እንደሚመጣ እናውቅ ነበር። ዩናይትድ ስቴትስ መንግስት፣ ለጋሽ አጋሮቻችን በሚሰጡት ምላሽ ላይ ሲዘጋጁ ነበር። እኛም ካለፈው በጋ ጀምሮ የዩናይትድ ስቴትስን የድጋፍ መጠን መጨመር ጀምረናል ባለፈው ወር ደግሞ የአደጋ ድጋፍ ምላሽ ቡድን በመላክ ያንን ከፍ አድርገናል። እናም ምንም እንኳን ይህ ድርቅ የበለጠ የከፋ ሊሆን ቢችልም እንደዚህ አይነቱን ሁኔታ ከመቋቋም አንጻር ከሰላሳ ዓመታት በፊት ከነበረው እጅግ የተሻለ ብቃት አለን ነው ያሉት። ድርቁን መቋቋምና አደጋውን መቀነስ ይቻል ዘንድ ዓለም አቀፉ ማህበረሰብ የሚያደርገውን ድጋፍ መጨመርና መቀጠል እንዳለበትም ዳይሬክተሩ አስታውቀዋል። ከዓለም አቀፉ ማህበረሰብ መካከል ዩናይትድ ስቴትስ መንገዱን አሳይታለች። ባለፉት 18 ወራት ውስጥ ከግማሽ ቢሊዮን ዶላር በላይ ድጋፍ አድርገናል። ሌሎች ለጋሾችም የበለጠ እንዲያደርጉ ስናበረታታ ቆይተናል። ከመንግስት ጋር እየሰራን እንገኛለን። መንግስት ከፍተኛ ስራ እየሰራ ነው። ስለዚህ ብዙ የተሰራ የተሳካ ነገር አለ። ነገር ግን ያሰብነውን አላሳካንም። የተደረገውን በቂ አይደለም። ሁላችንም ብዙና የበለጠ መስራት አለብን። ይህ ከባድ ፈተና ነው። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከአስር ሚሊዮን በላይ ነው። ይህ ደግሞ ያሁኑ ቁጥር ነው። የክረምቱ ወቅት ደግሞ እየበለጠ አስከፊ እንደሚሆን እንጠብቃለን። ስለዚህ እያደረግን መቀጠል ያለብን ከፍተኛ ዝግጅት አለ ነው ያሉት። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ኢትዮጵያውያን ፍላጎት ለማሟላት በሚቀጥሉት ሶስት ወራት ብቻ 268 ሚሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት መረጃ ያመለክታል። አሜሪካዊው የዓለም አቀፍ ትራዶ ባለስልጣን ከዚሁ ከሰብአዊ እርዳታ ጋር በተያያዘ ከተለያዩ የኢትዮጵያ ባለስልጣናት ጋር መነጋገራቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራና ክቡራት የምታደምጡት ቪኦኤ የአማርኛው አገልግሎት ከዋሽንግተን ዲሲ የሚያስተላልፈውን የዛሬ ቅዳሜ የዓለም ዜና ነው። ከዱባይ የተነሳ አንድ አውሮፕላን በደቡባዊቷ ሩሲያ ሮስቶቮን ዶን ለማረፍ ሲሞክር ተከስክሶ ውስጡ የነበሩት 62 ተሳፋሪዎች በሞላ መሞታቸው ታወቀ። የሩሲያ አስቸኳይ ጊዜ ሚኒስቴር እንዳስታወቀው ዋና ቢሮ ዱባይ የሆነው የፍላይ ዱባይ አየር መንገድ ንብረት የሆነው ቦይንግ 737 ጄት አውሮፕላን የተከሰከሰው ለዛሬ ቅዳሜ አጥቢያ ሌሊቱን ሲሆን፣ ብዙዎቹ መንገደኞች ሩሲያውያን ነበሩ። የሩሲያ መርማሪ ኮሚቴ የሰጠው የመጀመሪያ ግምት ለአደጋው አስተዋጽኦ ያደረገው መጥፎ የአየር ንብረት ወይም በአብራሪዎች የሚፈጸም ስተት አሊያም የቴክኒክ ብልሽት ሊሆን ይችላል የሚል ነው። ባለፈው ዓመት የፓሪሱን ጥቃት አድርሷል የተባለውና ብራስልስ ውስጥ የተያዘው ዋናው ተጠርጣሪ ዛሬ ቅዳሜ ከሆስፒታል ወጥቶ ባለሥልጣናት ምርመራ እያደረጉለት ሲሆን በተቻለ ፍጥነትም ለፍርድ ወደ ፈረንሳይ እንዲላክ ዝግጅቱ እየተጣደፈ መሆኑ ተሰማ። የተጠርጣሪው ሳሌህ አብደስላም ትናንት አርብ ብራስልስ ውስጥ መያዙን የገለጡት የፈረንሳይ አገር ውስጥ ሚኒስትር በርናርድ ካዘኒዮቭ አውሮፓ ውስጥ በሚንቀሳቀሰው ሽብርተኛ ቡድን ዳኤሽ ላይ የተገኘ ትልቅ ድል ነው ብለዋል። ትናንት ከሌሎች አራት ግብረ አበሮች ጋር በፖሊስ ቁጥጥር ስር የዋለው አብድስላም ከደረሰበት የመቁሰል አደጋ እየታከመ ሲሆን በቅርቡም ወደ ፈረንሳይ ተወስዶ ለድርጊቱ ጥያቄና ምርመራ ይደረግለታል ተብሏል። ቱርክ ዋና ከተማ ኢስታንቡል ውስጥ የደረሰ ፍንዳታ አምስት ሰዎች ገድሎ ሌሎች 36 በጽኑ አቆሰለ። ዛሬ ቅዳሜ የደረሰ ይህ የአጥፍቶ ጠፊ ፍንዳታ በጽኑ ካቆሰላቸው መካከል 12ቱ የውጭ አገር ዜጎች መሆናቸውን የጤና ጥበቃ ሚኒስትሩ መህመት ሙዜንጎሉ አስታውቀዋል። አደጋው የደረሰው በርካታ ሰዎች አዘውትረው የሚሄዱበትና ስቲክላ ተብሎ በሚጠራ አውራ ጎዳና በሚገኝ አዳራሽ ወይም የገበያ አዳራሽ ያለበት ስፍራ ሲሆን፣ ፖሊስም አካባቢውን አጥሮ እየጠበቀና እየተቆጣጠረ መሆኑ ተገልጧል። ወደ ሌሎች የአፍሪካ ዜና ስንመለስ ደግሞ ዛምቢያ የሚገኙ የፖለቲካ ፓርቲዎችና ደጋፊዎቻቸው በአገሪቱ ጋዜጠኞች ላይ የሚያደርሱትን ወከባና ማሳደድ እንዲያቆሙ የአገሪቱ ካቶሊካዊት ቤተ ክርስቲያን ጥሪ ያቀረበች። በመገናኛ ብዙኃን ሙያተኞች ላይ የሚካሄደው ወከባና ማስፈራራት ከመጪው ምርጫ በፊት መቆም እንዳለበት ነው ቤተ ክርስቲያኒቱ ጥሪ ያቀረበችውና ያሳሰበችው። ዛምቢያ እንደ አውሮፓ ዘመን አቆጣጠር በመጪው ነሐሴ 11 ቀን ጠቅላላ ምርጫ እንደምታደርግ ይታወቃል። በመጨረሻም የናይጄሪያው ፕሬዚዳንት ሙሐመድ ቡሃሪ በነዳጅ ባለሀብቷ ኒጀር ዴልታ ክልል የአካባቢ አየር ብክለትን ለማጽዳት ዘመቻ ሊጀምሩ መሆናቸው ተሰማ። የናይጄሪያ የአካባቢ አየር ንብረት ሚኒስትር አልሃጂ ኢብራሂም ኡስማን ጅብሪል እንዳስታወቁት ፕሬዚዳንት ቡሃሪ በአየር ንብረት ረገድ ያለውን የአገሪቱን ችግር ለመወጣት ቆርጠው ተነስተዋል። አድማጮች፣ ለሰያተዋለን ዜና በዚሁ አበቃ። በማጠቃለያ ዜና ተመልሼ እመጣለሁ። አዲሱ አበበ ነኝ። ሰላም። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዕለቱን የዓለም ዜና ነበር ያደመጥ ነው። አሁን ለጥያቄው መልስ ጥያቄው መልስ ሰሞኑን በተከታታይ ባቀረበው ዝግጅቱ ሶስት የአዲስ አበባ ዩኒቨርሲቲ መምህራን በአብይ የኢትዮጵያ ወቅታዊ ጉዳዮች ዙሪያ ከአድማጮች ለቀረቡ ጥያቄዎች ምላሽ የሰጡባቸውን ቅንብሮች በተከታታይ ስናቀርብ መቆየታችን ይታወሳል። በኤልኒኞ ሳቢያ ተከሰተ ስለሚባለው ድርቅና የምግብ እጥረት፣ ስለ ወልቃይት ሕዝብ የአማራ ብሔር አባልነት የተነሳ የማንነት ጥያቄ ዙሪያ አድማጮች ላቀረቧቸው ጥያቄዎች መልስ ሰጥተዋል። እንግዶቻችን በዛሬው የመጨረሻ ክፍል ዝግጅትም በኦሮሚያ በተነሳው እንቅስቃሴና ተዛማች ርዕሰ ጉዳዮች ዙሪያ ያተኩራሉ። በማንነትና በማንነት በፍትህና በዲሞክራሲ ዙሪያ የቀረቡ ጥያቄዎችም አሉ። መልስ የሚሰጡት በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሐሪ ረዳኢ በሥነ ሰው አመጣጥ ቁሳዊና ባህላዊ እድገቶች፣ ስነ ህይወታዊ ጠባይና ማህበራዊ ልምዶች እንዲሁም እምነቶችን የሚያጠናው የማህበራዊ ሳይንስ ዘርፍ አንትሮፖሎጂ መምህሩ ዶክተር ገብሬ ይቴንሶ እንዲሁም በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃኑ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። በጥያቄዎቿ ትጀምራለች። ተከታይ ጥያቄዎች አሉኝ ወደ ዶክተር መሀሪ ረዳ ይሄዳለሁ። ጥሩ ጥሩ የመፍትሄ ሀሳቦች እየተሰጡ ነው በእናንተ። ነገር ግን ችግሩ ሰፊ እንደሆነ የሚጠቁም ነው፣ ከአድማጮች የሚደርሰን ጥያቄ ለምሳሌ ወዳጆ ባላለሁ ያሉና ከአዋሳ ኢሜይል የላኩልን የኢህአዴግ መንግስትም ሆነ ኢፊዲሪ ሕገ መንግስት ምሰሶው የብሔር ብሔረሰቦች ህልውና እንደሆነ በየቀኑ እየተነገረን እያለ ኢህአዴግ የወልቃይትን የቁጫን የዶርዜን የወለኔን የጌዞን የኩንታማን እና የሌሎች በርካታ ብሔረሰቦችን ጥያቄ ለመቀበል አሻፈረኝ እያለ የሀይል እርምጃ ለምንድን ነው የሚወስደው? ለምሳሌ ያክል በደቡብ ኢትዮጵያ የቁጫ ማህበረሰብ የማንነት እና የመልካም አስተዳደር ጥያቄ በመጠየቁ በአሁኑ ወቅት 48 ግለሰቦች በአርባ ምንጭ ማረሚያ ቤት የዛሬ 3 ዓመት ታስረው ምን እንዳጠፉ እንኳን ሳይነገራቸው ምንም አይነት የፍርድ ሂደት ሳያገኙ በመከራ ውስጥ ይገኛሉ። የተገደሉ ወጣቶች አሉ። በእውነቲ መንግስት ለህዝብ የቆመ ወይስ እድሜውን ለመጨመር ብቻ መሰረተ ቢስ ስርዓት ያለው መንግስት ነው የሚል ጥያቄ ያቀርባሉ። ከአዋሳ ነው የተላከልን ጥያቄው። አንድ ሌላ ጥያቄ ላክል። እንዲሁ በኢሜይል ጥያቄ ያደረሱን አቶ ከተማ፣ ኢህአዴግ ለ25 ዓመታት የሚኩራራበት የብሔረሰብ የማንነት ጥያቄ በእውነት አሁን ፈተና ውስጥ ወድቋል። ኦሮሞ፣ አማራ የተጨፈለቀው የደቡብ ሶማሌ፣ ኦጋዴን በትግራይ ተወላጆች ጥብቅ የበላይነት ቁጥጥር ስር እየታዘዘ ኮንሶ፣ ወልቃይ ጠገዴ፣ ቁጫ ወዘተ በማንነት ጥያቄ ጦርነት ውስጥ አይደሉም ወይ? 85 በመቶ የእሳቸው አሀዝ ነው። እሳቸውን አቶ ከተማ የጠቀሱትን ነው የምጠቅሰው በመቶ የቴሌ 85 በመቶ፣ የአየር መንገድ 95 በመቶ፣ የውጭ ጉዳይ መስሪያ ቤት 90 በመቶ፣ የጉምሩክ 98 በመቶ፣ የአገር መከላከያ አዛዦች 80 በመቶ፣ የአገሪቱ ነጋዴዎች ወዘተ ባሉበትና የአገሪቱን ቁልፍ የመንግስት መዋቅር የሚቆጣጠሩበት አገር እኩልነት፣ ዲሞክራሲ፣ የጋራ አስተዳደር አለ ወይ? እና ሶስተኛ መቃግድያ ግድያ እስራት ስደት ብዝበዛ ግፍ ሰቆቃ ሽብር ባሳለፉት 25 ዓመታት አሳልፈናል ብለው ተጨማሪ አራት አምስት ነጥቦችን ያነሳሉ እና ለእንዲህ አይነቱ ምሬት መሰረቱ ምንድን ነው ይላሉ ዶክተር መሀሪ እንግዲህ እየተገለጹ ያሉት በፋክት ደረጃ በስታቲስቲክስ ደረጃ እየተገለጹ ያሉት ነገሮች ትክክለኛ ስለመሆናቸው እርግጠኛ አይደለሁም። ያን ያህል የትግራይ ተወላጆች በእነዚህ በተገለጹት መስሪያ ቤቶች ስለመኖራቸው፣ ያን ያህል ነጋዴዎች የትግራይ ተወላጅ ስለመሆናቸው የማውቀው ነገር ብዙ የለምና በስታስቲክሱ ላይ ብዙም የምለው ነገር የለም። ሁለት ነገር ግን ይሄ የማንነት ጥያቄ በየቦታው እየተነሳ ነው እና ለሀገሪቱ አደጋ እየሆነ ነው። የማንነት ጥያቄው ደግሞ በኃይል ለማዳፈን እየተሞከረ ነው ያለው የሚለው ነገር ስፔሲፊክ እየተጠቀሱ ያሉት አካባቢዎች አላቅም። ግን የማንነት ጥያቄ በየቦታው እየተነሳ እንደሆነ እገነዘባለሁ እኔም። ይሄ ግን እኔ ብዙም ልንሰጋ የሚገባ አደጋ ላይ ነን የሚያሰኝ ሊሆን አይገባም። ቀደም ብሎ ማንነቱን ረስቶ ማንነቱን ወደ ጎን ትቶ ኢትዮጵያዊ ነኝ ብሎ እንዲነሳ እንዲያ- ሲደረግ የነበረ ማህበረሰብ አሁን በቋንቋ፣ በባህል፣ በማንነትህ ልትኮራ ይገባል፣ ነገር ግን ደግሞ ኢትዮጵያዊነትህን አትርሳ የሚል አይነት አካሄድ ሲመጣ የማንነት ጉዳይ ማንሳቱ የሚገርም ሊሆን አይገባም። እና በየጊዜውም ያው ይመጣል። ቀደም ብሎ ትቶት የነበረው ጥያቄው አስፈላጊ ሆኖ ሲያገኘው የሚያነሳበት ሁኔታ ይመጣል ማለት ነው። ይልቅ እሱን ለማስፈጸም የሚሄድበት መንገድ ወይም ደግሞ እሱን ጥያቄ ሲያቀርብ አስፈጻሚዎቹ የሚሰጡት መልስ ላይ ነው መጠንቀቅ ያለብን የሚመስለኝ አደጋ የሚሆን የሚመስለኝ። ጥያቄዎቹ ሲቀርቡ ጊዜ ሳይወስድ ስሜት ሳይጎዳ በአንዱ ወይ በሌላ መልኩ መፍትሄ መስጠት ተገቢ ነው። ያ ሳይሆን ቀርቶ እየተቆሳሰለ ስሜት እየተጎዳ ከሄደ በኋላ ግን ወደ አመፅ ያመራል። አመፁን ለመከላከል ደግሞ አመፅ ይመጣል። ስለዚህ እንደዚህ አይነት ቪሸስ ሰርክል ውስጥ የሚያስገባና የሰው ህይወትና ንብረት ወደሚያወድም እንቅስቃሴ ሲገባ ነው አደጋም የሆነው እንጂ ማንነቱን ማንሳቱ ሊያሰጋ የሚገባ አይመስለኝም። ይልቅ መጠንቀቅ የሚገባንም ይመስለኝ ማንነቱን ሲያጎላ ኢትዮጵያዊነቱን በሚረሳ መልክ፣ ኢትዮጵያዊነቱን ውድቅ በሚያደርግ መልክ፣ በሚያኳስስ በሚያሳንስ መንገድ እንዳይረዳው ተገቢ የማስተማርና ሚዛንን የመጠበቅ አካሄድ እንዲኖር ሊጣር የሚገባ ይመስለኛል እንጂ የአደጋ የሀገር አደጋ ላይ ወደቀ የሚል ስጋት ብዙም ሊያሳስበን የሚገባ ይመስለኝም። ኦፍ ኮርስ ብዙ ሰዎች አሉ፣ ይሄ ማንነት እንዲነሳ የማይፈልጉ ሁሉም ኢትዮጵያዊ ነኝ እንዲል ብቻ የሚሰብኩ እንዳሉ እገነዘባለሁ። ከዛ አቅጣጫ የሚመጣ ስጋት እንዳለ አስባለሁ። በሌላ በኩል ደግሞ ሌላው ጠርዝ እንደዚሁ አንተ እንዲህ ነህ፣ ሌላው ነገር ተወው ተብሎ ደግሞ ኢትዮጵያዊነትን በሚያዳክም ኢትዮጵያዊነትን በሚጎዳ መልክ ማንነት ከሚገባው በላይ የሚራገብበትም አለ። እነዚህ ሁለት ጽንፎች ወደ ጎን ትተን ማንነትን እያከበሩ እየተቀበሉ ኢትዮጵያዊነትን ደግሞ እያጎሉ ከሄዱ የሀገር ሰላማዊም ልማታዊም ዴሞክራሲያዊም ሆኖ ሊቀጥል የሚችልበት እድል እንዳለ ነው የሚታየኝ። እንደ ጥያቄው ብዙ ጨለምተኛ የሆነ አስተያየት የለኝም በዚህ ሂደት። እሺ፣ አመሰግናለሁ ዶክተር ማሪ ዶክተር ማን ይቅርታ፣ አቶ ጌታቸው አበበ የተባሉ ቀደም ሲል ጠቅሼ የነበረ ጥያቄያቸውን ስለ ወልቃይት እንዲሁም ስለ ኦሮሚያ አንስተዋል በመልሳችሁ ነካክታችኋል ለዚህ ለሚቀጥለው ጥያቄ ምን ይላሉ እሳቸው አብሮነትን በአንድነት መኖርን እና ማንነትን ጠብቆ መኖርን ማጣጣም የሚቻለው እንዴት ነው ነው የሚሉት ተጻራሪ ሀሳብ ያላቸው ደግሞ አሉ ስለዚህ ስለ ማንነት ጥያቄ እናጫውትላችሁና እሳቸውን ድምፅ ሰምታችሁ ዶክተር ካሳውንና ና ዶክተር ገብሬ እንዲሁም ዶክተር ማሪ የሚያክሉት የመፍትሄ ሀሳብ ወይም የማጠቃለያ ሀሳብ ስጡንና ለዛሬ እናበቃለን። ለጥያቄው መልስ ሰላም ቪዎች ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በአሁኑ ሰዓት በተለያዩ አካባቢዎች መንግስትን በመቃወም ሰልፍ ይካሄዳሉ። በተለይ በኦሮሚያ አካባቢዎች መንግስት ምላሹ ጥይት ነው። እና መንግስት ራሱ የቋንቋ ፌዴራሊዝምን በመጠቀሙ አገሪቱ ወደ ለየለት ሁኔታ ቀስ በቀስ መግባቱ የማይቀር ነው እና ይህ የቋንቋ ፌዴራሊዝም ራሱ መንግስትን መጉዳቱ መንግስት ተገንዝቦታል። ከተገነዘበውስ ወደ ጂኦግራፊካል ፌዴራሊዝም ለመቀየር ሀሳብ አለው? እናንተስ ምሁራን ውስጥ እውነት እንደ ግለሰብ የቋንቋ ፌዴራሊዝም ለኢትዮጵያ ያስፈልጋታል? እባክዎት ለዶክተር መሀር ያቀርቡልኝ። አመሰግናለሁ ከሚኒሶታ እሺ፣ ጠያቂው ለዶክተር መሀሪ ነው ያለው። ዶክተር መሀሪ መጀመሪያ ቅድሚያ ለርሶ ልስጥ እና የ የአቶ ግዛቸው አበበን ጥያቄ አክለው ይመልሱል። እሺ፣ እንግዲህ ጠያቂው በቋንቋ የተመሰረተ ፌዴራሊዝም ለዚህ ሀገር ይበጃል ወይ መንግስት በጂኦግራፊ አይነት ፌዴራሊዝም ሊሄድበት አይገባም ወይ አይነት ይዘት ያለው ጥያቄ ነው። መጀመሪያ መግባባት ያለብን የሚመስለኝ ሪሊቭ ቋንቋ ነው ወይ ለመሸንሸኛ መንገድ የተወሰደው የሚለው ቋንቋ ብቻ አይደለም፣ ባህል፣ ወይም የጋራ ልምድ፣ የስነ አእምሮ ጉዳይ፣ የኩታ ገጠ ማሰፋፈር ጉዳይ የሚሉ አንድ አምስት የሚሆኑ መመዘኛዎች ነው ያሉትና ቋንቋን ብቻ ነጥሎ መቀመጡ ተገቢ ስዕሉን የሚያሳይ አይደለም። መካለሉ ፐርፌክሽን ላይኖረው ይችላል። ፐርፌክሽንም ስለማይኖረው ነው በየጊዜው እነዚህ ጥያቄዎች እየመጡ ያሉት። በሂደት በፕሮሰስ ግን መንገዱን ይዞ ሊሄድ ይችል ይሆናል ብዬ ነው የማስበው። ይህ አከላለል ተገቢ ነው ወይ ላሉት በእኔ እምነት እንደ ኢትዮጵያ ላለ ዳይቨርሲፋይ ለሆነ ማህበረሰብ ስለ ቋንቋው ስለ ባህሉ ስለ ማንነቱ የሚጨነቅ ማህበረሰብ እንደዚህ አይነት አከላለል ነው፣ ቋንቋውን ለማዳበር ባህሉን ለማዳበር ታሪኩን ለመጠበቅ ይረዳል ብዬ የማስበው። በእርግጥ ጠያቂው ለኢትዮጵያ ፌዴራል ስርዓት እንደሚያስፈልግ የተገነዘቡ ያመኑ ይመስላሉ። ይሄም ኢትዮጵያ እንደ ድሮው በጠቅላይ ግዛት በክፍለ ሀገር ተከፋፍላ አህዳዊ አገር ሆና መቀጠል ነበረባት ከሚሉት ወጣ ያለ አስተሳሰብ ነው። ፌዴራሊዝም መቀበሉ ነገር ግን ወደ ጂኦግራፊ መሰረት ያደረገ ፌዴራሊዝም ሊሆን ይገባል ነው እያሉ ያሉት። እኔ ጂኦግራፊ ተመልሶ የተለያየ ቋንቋ የሚናገሩ የተለያየ ታሪክ ባህል የሚናገሩ ሰዎች መልሰን ወደ አንድ ጂኦግራፊያዊ ክልል እየወሰድ የቋንቋ የባህል መደበላለቅ የሚፈጥር አይነት አሰራር ነው የሚመጣው። ተመልሶ ቋንቋዎች፣ ባህሎች ወጥ በሆነ መንገድ እንዳያድጉ እንቅፋት የሚሆን ነው። ቋንቋችን፣ ባህላችን፣ ማንነታችን ነው እያሉ ያሉት እሱን አድረስ ሊያደርግ የሚችል ይሄ የአሁኑ አከላለል ነው ከነችግሩም ቢሆን። ሁለተኛ ግን ወደዛ እንመለስስ ብንል አሁን ከሀያ አምስት አመት በኋላ መመለስ ይቻላል ወይ የምለው ነገር ብየሳስ አፍርሶ መጀመር ነው የሚመስለኝ። ይልቅ ይህ አካሄድ ያሉትን ያልጠሩ ነገሮች እያጠራ የሚሄድበት መንገድ ብናመቻችለት ለሀገሪቱ ገንቢ አስተዋጽኦ የምናደርግ ነው የሚመስለኝ። ኢትዮጵያዊነትና ብሔረተኝነት እንዴት ማጣጣም እንችላለን፣ የሚለው ጉዳይ አንዳንድ ሰዎች ዴሞክራሲያዊ ብሔረተኝነት ይሉታል፣ ሌሎች ዴሞክራሲያዊ አንድነት ይሉታል። ስለዚህ ይሄ ዴሞክራሲያዊ ብሔረተኝነት ማለት ብሔርነትህን፣ ማንነትህን ተቀብለህ፣ የሌሎችንም ማንነት አክብረህ አንተ ከእነሱ የማትበልጥ እነሱም ካንተ የማያንሱ መሆናቸው ተቀብለ አብረን የጋራ እድላችን መወሰን እንችላለን ብሎ አምኖ የመሄድ ጉዳይ የሚያጠቃልል ነው የሚመስለኝ እና እነዚህን ሁለት ጫፎች አስታርቀን ተቃራኒ የሚመስሉ ግን አብረው ሊሄዱ የሚችሉ ማንነት እና ሀገራዊነት አጣጥመን መሄድ የምንችል ይመስለኛል። እሺ፣ በጣም በጣም አመሰግናለው። እንግዲህ ዶክተር ካሳውን እንዲሁም ዶክተር ገብረ አብሮነት እና ማንነትን ጠብቆ መኖርን ኢትዮጵያ ብቻም እኳ አደለችም እንዲህ አይነት በርካታ ብሔረሰቦች ቋንቋቸውን ማንነታቸውን መግለጽ የሚወዱ ያላት እና ሌሎች ሀገሮችም በዓለም ላይ ስላሉ እና በሰላምና በኩልነት በብልጽግና የሚኖሩ በርካታ ስላሉ ምሳሌ እየሰጣችሁን ወደ መደምደሚያው ብንሄድ የማንነት ጥያቄን በተመለከተ ባለፉት ዓመታት ሲገለጽ እንደኖረው በአግባቡ ይህ የማንነት ጥያቄ ተከብሮ ስራ ላይ መዋሉ አስፈላጊ ነገር ነው። የፍትሐዊነት ጉዳይ ነው። አሁን ያልሺው አንዳንድ ሀገሮች እኛ ጋር በተመሳሳይ ሁኔታ የሚገኙ በሰላም በመተሳሰብ፣ በመከባበር በጋራ ጥቅም ላይ ለማንነትን ጥያቄም ይዘው የሚኖሩበት ምክንያት እንዲህ አይነት መርሆዎች በትክክለኛና በተገቢ መንገድ ስራ ላይ በመዋላቸው ነው። ግር የሚመጣው በዚህ ጥሩ እና ተገቢ መርህ ሽፋን የግለሰቦች፣ የቡድኖች፣ የህብረተሰብ ክፍሎች ሰብአዊ፣ ዲሞክራሲያዊ በመንግስታዊ መርሆች ያለ ያለገደብ ሲጣሱ ዝም ብሎ ለፖለቲካ ልሂቃን መቻቻል ሲባል ብቻ እየተለቀቀ ሲሄድ የሚያደርሰው አደጋ እንደ ሕዝብና ሀገር የመቀጠልን እድል እየናደ መሄዱ የሚቀር አይሆንም። ይህን በተመለከተ በተለያዩ ግዜያትና ስፍራዎች በተሳሳተ አቅጣጫ የተፈጸሙ ጥሰቶችን ለማስቆምና አጥፊዎችን ወደ ሕግ ለማቅረብ የተወሰዱ አንዳንድ እርግጃዎችን በሀገራችን ውስጥ እናውቃለን። ቢሆንም ሕጋዊነትን ፍትሐዊነትን ለማረጋገጥ በቂ ስራ ተሰርቷል ብዬ ለመናገር ይቸገራለሁ። የፖለቲካ ቁርጠኝነትም ጎልቶ በዚህ ረገድ አልወጣም። አንዳንድ ሙከራዎች መኖራቸው ባይካልም እንደምገምተው፣ በዚህ አይነት ዳተኝነት ለረጅም ጊዜ መቀጠል አይቻልም። አንዱ ጥያቄ ያነሱት በተለይ አህዞች በማስቀመጥ እኔ የገባኝ የአንድ ብሔር የበላይነት ሰፍኗል። ይሄ ደግሞ ከተለያየ አቅጣጫ ጥሬታዎችን እያመቻቸን የሚል ነገር እና የተሰማኝ ካልተሳሳት የኔ ልምድና ዝንባሌ እንዲህ አይነት ማስተሳሰብ ማየት የሚገባው ከመደብ እና ከሀይል አሰላለፍ አንጻር እንጂ በጅምላ ገሌ ብሄር ገዢ ነው፣ ሌላው ተገዢ፣ የገሌ ጨቋኝ ሲሆን የሌላው ተጨቋኝ ነው፣ የአንዱ ብሄር አባላት በጥቅል ተጠቃሚ ሲሆኑ ሌሎቹ ተጎጂዎች ናቸው። በመደብ ላይ የተመሰረቱ የፖለቲካ ስርዓቶች ምንጊዜም እንዲህ አይነት ሁኔታ ሊያስተናግዱ አይችሉም። ጭፍን እና እኔ ያወጣ የገረኝነት ሁኔታ ካልሰፈነ በስተቀር እንዲህ አይነት ነገር ሊኖር አይችልም። በእርግጥ በአንዳንድ የባህል፣ የቋንቋ፣ የሃይማኖት በአጠቃላይ የማንነት መገለጫዎች አንጻር ሲታይ ከእኩልነትና ከፍታዊነት መርሆች ተግባራት የራቁ ሁኔታዎች ቢታዩም ሀብትን፣ ስልጣንን፣ ማቴሪያላዊ ይዞታን ሊታይ የሚችለው ህብረ ብሔራዊ የሆነ የቡድንተኝነት ተጠቃሚነትና ተጎጂነት መሆኑም የነበርንበትም ያለንበትም ሁኔታ እንድናየው ያስገድዳል። በአንዳንድ መዋቅሮችና የስራ ዘርፎች ከህግ አግባብ ውጪ በኔትወርክ በቤተሰብ፣ በከባቢና የወንዝ ልጅነት መሳሳብና ሚዛኑን የሳተ መጠቃቀም መሰባሰብ ሁኔታዎችን መንግስት በግንባር ቀደምነት ሊዋጋና ሊያስተካክል ይገባዋል። በዘለማደ የሚነገሩ ጥቅል አነጋገሮች የአንዳንድ አካባቢ ወይም የአንዳንድ ብሄር ተወላጆች ትምክተኛ ወይም ጠባብ የሚላል እንዲህ አይነት ነገር ሊኖር አይችል። ለምሳሌ በግልጽ ለመነጋገር ካስፈለገ የአማራ የትግራይ ትምክተኛ አለ ወይ ወይ? የሚባል እንዲህ አይነት አስተሳሰብ ያላቸው ግለሰቦች አሉ፣ ግን የብሔረሰቦቹ ህዝቦች በአጠቃላይ ትምክተኛ ናቸው ተብለው ሊፈረጁ አይችላል። አንዳንድ አካባቢ ብሄረሰቦችን ተወላጆች በሙሉ አጠቃሉ ጠባብ ናቸው የሚል የጅምላ ትንሽ ኃላፊነት የጎደለው አነጋገራል እና ለምሳሌ የኦሮሞ ወይም የደቡብ ህዝቦች ውስጥ ያሉ አንዳንድ ብሔረሰቦች ጠባቦች አሉ አሉ። ነገር ግን የነዛ ሰዎች የወጡበት ብሔረሰብ አባላት በሙሉ እንደዛ ናቸው ማለት አይቻልም። ስለዚህ አንድነትን አጣጥሞ ልዩነትን አስተናግዶ ተቻችሎ አብሮ ለመሄድ የሚቻለው ጊዜ ላለመውሰድ ዶክተር ማህሪ የተተናገረው የተለየ ሀሳብ አመሰግናለሁ። አሁን የመጨረሻውን እድል ለዶክተር ገብርኤል እስጥ። እሺ አመሰግናለሁ። ምናልባት በሶስት ጉዳዮች ላይ ያጠረጠረ ያለ ነገር ማቅረብ እፈልጋለሁ። አንዱ ከአንድ ብሔረሰብ የተውጣጡ ሰዎች አንድ መስሪያ ቤት እንደተከማችሁ የተነሳው ጉዳይ ነው። እሱ ላይ ያለኝ አስተያየት ምንድን ነው? በፌዴራል ደረጃ ባሉ መስሪያ ቤቶች ሰዎች ሲቀጠሩ ችሎታን መሰረት እያደረገ መሆን አለበት ብዬ አምናለሁ። ነገር ግን አሁን ጠያቂው በአሃዝ አስደግፈው እንዳቀረቡት ለቦታው የሚመጥኑ ሰዎች እያሉ ለቦታው የማይመጥኑ ሰዎች ሆን ተብሎ የተሰባሰቡ ከሆነ ስህተት ነው የሚሆነው። ይሄ ለመንግስትም ራሱ ለሲስተሙም አደጋ ነው የሚሆነው። የታገሉለትንም ዓላማ ትርጉም ያሳጣዋል። ነገር ግን ከፌደራል ደረጃ ወርዶ በክልል ደረጃ እንደሚታወቀው ክልሎች ሪሶርሳቸው ሀብታቸውን የመጠቀም መፍት አላቸው። ስለዚህ በክልል ደረጃ የአካባቢው ተወላጆች በአመራር የሚሆን በመስሪያ ቤት በስተው ቢገኙ ይሄ ሊያስገርመን አይገባም ብዬ አስባለሁ። አንድ ቅድም ዶክተር ካሳውንም ያነሳው ይመስለኛል። ምናልባት እንደው በዚህ አይነት መድረክ ባይቀርብ ጥሩ የነበረ ነገር አንድን ብሔረሰብ እንደ ብሔረሰብ የበላይ የማሰብ እንደ ብሔረሰብ ገዢ አድርጎ መቁጠር የተሳሳተ ነገር ይመስለኛል። ከዚህ በፊትም እንዲህ አይነት ስህተቶች ሲሰሩ አይተናል። አማራውን ብሔረሰብ እንደ ብሔረሰብ ገዢ አድርጎ መቁጠር ይሄ በሰፊ ወተተቸና ተቀባይነት የሌለው ነው። ዛሬም ቢሆን ሌላ ብሔረሰብ አንስቶ እንደ ብሔረሰብ የበላይ ነው ማለቱ ጤናማ አስተሳሰብ ነው ብዬ አልገምትም። ከዛ በተረፈ ምናልባት ዋናው አሁን ትኩረት ያደረግ ነው እዚህ የማንነት ጥያቄና ብዝሀነትን አክብሮ አንድነትን ጠብቆ እንዴት መሄድ ይቻላል የምለው ጉዳይ ነው። እንደማይጠበቅ የማንነት ጥያቄ ተነስቶ ቂ ምላሽ እንደማይሰጥ እንደሚከለከል የተነሳ ነገር የለም ማለት አልችልም የማንነት ጥያቄ ጠይቀው ምላሽ ያላገኙ የዘገየባቸው ወይም የተከለከሉ ይኖራሉ። አድማጮቻችን እንዲረዱትም የሚያስፈልገው ደግሞ የማንነት ጥያቄ አንስተው ምላሽ የተሰጣቸው በጣም በርካታም እንዳሉ በሚዛን ቢቀመጥ ጥሩ ነው ብዬ ስላሰብኩኝ ነው። ለምሳሌ ያህል በቅርብ የቅማንት ብሔረሰብ ዘግይቶም ቢሆን የማንነት ጥያቄ ተመልሰዋል። በአማራ ክልል ያደርጎባም እንደዛው ነው። ወደ ደቡብ ብንሄድ በአንድ ወቅት ደቡብ ውስጥ ክልል ውስጥ አርባ አምስት ብሔረሰቦች ነበሩ። ዛሬ ይሄ ቁጥር ከፍ ብሎ አምሳ ስድስት ሆኗል። ይሄ ሊሆን የቻለው የማንነት ጥያቄ ምላሽ በማግኘቱ ነው። ከዚያው ከደቡብ ሳንወጣ በደቡብ ኦሞ ዞን በአንድ ወቅት ወደ አስራ ሁለት ብሔረሰብ ነበር አለ ተብሎ የሚታሰበው ዛሬ ይሄ ቁጥር ወደ አስራ ስድስት ከፍ ብሏል። ይህም የሆነው የማንነት ጥያቄዎች ተነስተው ምላሽ በማግኘታቸው ነው። ለዚህ ምላሽ ያገኙ ነገሮችንም እንዳንረሳ ለማለት ፈልጌ ነው። ጠይቀው መልስ ያጡት እንግዲህ አንዳንድ ጊዜ ጎሳዎች እንደ ብሔረሰብ ካልተቆጠርን በሚል ጥያቄ እያቀረቡ ነው የሚል ነገር አለ። ይሄ የተሟላ መረጃ ስለሌለኝ አካሄዱና አጠያይቁ ልክ ነበር አልነበረም ማለት አልችልም። ያለው ሕገ መንግሥት ግን ለዚህ ቦታ አይን የተመቻቸ ነው የሚመስለው የማንነት ጥያቄ እንዳይነሳ የሚከለክል ሳይሆን ሊያስተናግድ የተዘጋጀ ሕገ መንግሥት ነው እና የሚመስለው ወደፊትም የማንነት ጥያቄ ያላቸው ሰዎች፣ ህዝቦች ካሉ መስፈርቱን እስካሟሉ ድረስ በሩ ዜግ አይመስለኝም። ጉዳዮቻቸውን በመረጃ አስደግፈው የማቅረብ ነገር ነው የሚሆነው። አንድ ነጥብ ላነሳ፣ በዚህ አጋጣሚ የዚህ የማንነት ጉዳይ ስነሳ ብዙውን ጊዜ እንደ መገንጠል ብቻ ነው የምናየው። አንድ ማህበረሰብ አብሮ ከነበረው ሌላ ማህበረሰብ ማንነቱን አረጋግጦ ተገንጥሎ እንደሚሄድ ብቻ ነው የሚታየው እና ሀቁ ከዚህም የራቀ ነው። ይሄ አንዱ ገጽታ ነው። ሌላው ገጽታ መዋሃድም አለ። ለምሳሌ ያህል ደቡብ ውስጥ ጋዋዳና ዶባሴ የሚባሉ ሁለት ማህበረሰቦች ነበሩ። ሁለቱ ማህበረሰቦች እንደ ሁለት ብሔረሰብ ነበር የሚቆጠሩት። ነገር ግን ሁለት የተለያየን ብሔረሰቦች አይደለንም፣ አንድ ነን፣ አሌ ተብለን እንጠራለን ብለው ጉዳያቸውን ለክልል አቅርቦ ጸድቆላቸው ተቀላቅለው አሁን እንደ አንድ ብሔረሰብ አሌ ብሔረሰብ ይባላል። አንድ ወረዳ ሆኖ የሚተዳደርበትም ሁኔታ አለ። ስለዚህ የዚህ አንድ የማንነት ነገር ስነሳ እንደ መገንጠል ብቻ ሳይሆን አብሮ ለመኖር ምቹ ሁኔታ እንደሚፈጥር መታየት አለበት። ይሄንን ብዙሀነትን ማክበር አብሮነት ጋር ምን ያክል አብሮ ይሄዳል ብለሽ ላነሳሽው ጥያቄ እንደ መሸጋገሪያ ይሆነኛል ብዬ አስባለሁ። ብዙሀነትን ማክበር አብሮነትን ይቀንሳል የሚለው አስተሳሰብ የመከራከሪያ ነጥቡ ምን እንደሆነ ትንሽ ያስቸግረኛል። ግን ይህንን ጥያቄ ያነሳውን ሰው ቻለንጅ ከማድረግ እና ኮስሽን ከማድረግ ወደዚህ ሲስተም ወደዚህ ስርዓት እንዴት ነው የተገባው ለምንድን ነው የተገባው የሚል ጥያቄ ማንሳት የሚኖርብን ይመስለኛል። ወደዚህ አይነት ስርዓት ወደዚህ አይነት ሲስተም የተገባበት ምክንያት ከዚህ በፊት የመፍት እሰት ስለነበረ የብሔረሰቦች ጥያቄ ስለነበረ ይሄ እነዚህ ጥያቄዎች ደግሞ ወደ ትግል አምርተው ከረጅም ጊዜ ትግል በኋላ እንደ ውጤት የመጣ መሆኑን አይ ቲንክ መገንዘብ የሚያስፈልግ ይመስለኛል። አንድ እሱ ነው። ሁለተኛው ዛሬ ላይ ሆነን ስንመለከት ኢትዮጵያ ውስጥ ያሉ ብሄር ብሄረሰቦች አሁን በተደረሰበት ሁኔታ ደስተኞች ናቸው፣ ረክተዋል፣ ወይስ በፊት የነበረውን ነው የሚፈልጉት ብሎ መጠየቅም ያስፈልጋል። ይሄንን እኔ ለሌላ ሰው መመለስ አልፈልግም። እያንዳንዱ ሰው ኢትዮጵያዊ የሆነ እያንዳንዱ ውስጥ ብሄረሰብ አባል ሊመልሰው የሚገባ ጥያቄ ይመስለኛል በግሌ ግን እንደ እንደ ግለሰብ እንደ አንድ ብሔረሰብ አባል አብዛኛው ሰው አሁን ባለው ሁኔታ ደስተኛ ነው ከአብራኩ በወጡ የሚስተዳደርበት ቋንቋውን ለማሳደግ እድል ያገኘበት ባህሉን ለማሳደግ እድል ያገኘበት ንብረቱን ተጠቅሞ ልማት ለማምጣት እድል ያገኘበት ሁኔታ ስለነበረ በአንጻሩ ደግሞ ከዚህ በፊት የጌታና የዶሌ አይነት የበላይ እና የበታች አይነት ግንኙነት ስለነበር ከዛ አንጻር ሲወዳደር የአሁኑን ይመርጠዋል ብዬ ገምታለሁ። ይሄ ሂደት ታላ ምናልባት ሶስተኛ ጥያቄ ማንሳት የሚያስፈልገው በአብሮነት ላይ በአንድነት ላይ አደጋ እንጃብዋሉ ወይ አደጋ እንዲመጣ አድርጓሉ? ወይ የሚለውንም ጥያቄ አንስቶ ኢትዮጵያ ውስጥ በአሁኑ ሰዓት አብሮ የመኖር ተሳስቦ የመኖር ተሳስሮ የመኖር ተፋቅሮ የመኖር እድሉ ዛሬ ነው የጠነከረው በፊት ነው የነበረው ብለን ስንጠይቅ፣ አሁንም ምናልባት በጣም ብዙ የሚቀረን ነገር ይኖር ይሆናል። ናሽናል ኮንሰንሰስ ብሔራዊ አንድነት ለመፍጠር ብዙ ስራዎች መስራት ይኖሩብን ይሆናል። ነገር ግን በእኩልነት ስሜት ሰው ስለሚተዳደር ተፈቃቅዶ የመኖር ተከባሮ የመኖር እድሉ ዛሬ የተሻለ ሁኔታ እየሰፋ ነው የሚል ግምት አለ። መሰግናለሁ እኔ ነኝ የማመሰግናችሁ። ሰፊ ጥያቄ ሰፊ ጊዜ ወስዳችሁ ነው ጥያቄ መለሳችሁት። የአዲስ አበባ ዩኒቨርሲቲ ፕሮፌሰሮች የአንትሮፖሎጂ ፕሮፌሰር ዶክተር ገብርኤን ቲሶ ዶኮ፣ የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን ብርሃኑ እንዲሁም የህግ ፕሮፌሰር ዶክተር መሀሪ ረዳይ። በጣም ነው የማመሰግነው። በዚህ አጋጣሚ ጥያቄ ልከው መልስ ያልተሰጣቸው አድማጮችን ይቅርታ ጠይቃለሁ። ግን ለአንዳንዶቹ ጥያቄዎቻቸው መልሱን እንዳገኙ ነው ማምነው። በጣም እግዜር ስጥልኝ። አመሰግናለሁ። እሺ፣ እግዜር ስጥልኝ። እንግዶቻችን፣ እንዲሁም ተሳታፊዎች፣ አድማጮቻችን እናመሰግናለን። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችን ነው። አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብዬ አለው። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ የዘፈን ግጥም ደራሲና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ ሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። እሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቅል ሲንጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች በአጠገብ ሳይደናቀፉ ካስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግናንተዬ የዱር ጽጌረዳ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው መቼም አይረዱኝ። ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ። Silently, it lies beneath the shade of blue. It struck me so violently when I looked at you. But others pass, they never pause to feel that magic in your hand. To me, you're like a wild rose, they never understand why I cry. The sky cried for you, and when you went, I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper. I crossed the sea for a different. Your treasure, a secret for me to hold. In many years, they may forget this love of ours. አይ ክራይድ ፎር ዩ የተሰኘውን የኬቲን ዜማ ነበር ያደመጥ ነው። ድምፀ መረዋ ካናዳዊት ድምፃዊ ሴልንዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴልንዲዮን በዚህ ወር ከ12 ዓመት እድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። ዘ ፓወር ኦፍ ላቭ የተሰኘው ስራዋ ቀጣዩ ምርጫዬ ነው የማለዳ ፍቅር በሹክሹክታ ቃሎች መውደድ ልብ ሲያሞቅ ለተቃቀፉ እጆች ሁሉም አለፈና እንዳፍታ ሽፍታ ወናዎቹ ዓይኖችህ አልሞላ ብሏቸው የፍቅር ትዝታ፣ እያለች ትቀጥላለች ፓወር ኦፍ ላቭ በሚለው ዜማዋ። This is woman. of Love ከተሰኘው የሲሊን ዲዮን ዜማ እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ ብሊዲንግ ላቭ ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል አልበቃኝም ብሎ ደጋግሞ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት አለም ፍቅር በቃኝ እያልኩ ሳመነታ መነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ አላደርግ ላልወድ ላላ ፈቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተን ላከብኝ ይኸው ሜዳ ገባው ደግሞ ላብድ ነው ወይ በፍቅር ተነካው And help them for the very first time with you My heart melted to the ground Found something true And everyone's looking round ለጣቃና ፕሮግራም አድማጮች ሌሎች በርከት ያሉ የፍቅር ዜማዎች ላስደምጣችሁ ዝግጁ ነበርኩ። ነገር ግን የተመደበልኝ የአየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ስትል ያቀነቀነችውን ዜማ ጋብዤ ልሰናበታችሁ። ደህና ደሩ። አይ ዊል ኦልዌይስ ላቭ ዩ I would only be in your way, so I'll go. But I know I'll think of you every step of the way. አድማጮች የማጠቃለያ ዜና እሰማለሁ። በአሁኑ ወቅት በኢትዮጵያ የተከሰተው ድርቅ በ1977 ከነበረው የባሰ ከፍተኛ አደጋ የደቀነ መሆኑን ያስታወቁት የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ ዲሬክተር ያስከተለው ውጤት ግን ከዚያ ጋር አይነጻጽርም ብለዋል። በድርጅቱ የውጭ አደጋ ድጋፍ ዲሬክተሩ ጀርሚ ኮንድንዳይቅ አደጋው ወደ ባሰ ቀውስ እንዳልተቀየረም ይናገራሉ። ዓለም አቀፉ ኅብረተሰብ የበለጠ ድጋፍ እንዲያደርግም ጥሪ አቅርበዋል። ፍላይ ዱባይ አየር መንገድ ንብረት የሆነ ከዱባይ የተነሳ አንድ አውሮፕላን ደቡባዊ ሩሲያ ውስጥ ለማረፍ ሲሞክር ተከስክሶ ውስጡ የነበሩት 62 ተሳፋሪዎች በሙሉ መሞታቸው ተገለጠ። ከተሳፋሪዎቹ መካከል አብዛኛዎቹ ሩሲያውያን እንደነበሩም ታውቋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቀዳሚው ተግባር ለሰለባዎቹ ቤተሰቦች አስፈላጊውን ድጋፍ ማድረግ ነው ብለዋል። ቱርክ ዋና ከተማ ኢስታንቡል ውስጥ ሌሊቱን የደረሰ ፍንዳታ አምስት ሰዎች ገድሎ ሌሎች ሰላሳ ሁለቱን በጽኑ እንዳቆሰለ ተገለጠ። አደጋው የደረሰው በርካታ ሰዎች አዘውትሮ የሚሄዱበትና እስቲቅላ ተብሎ የሚጠራው አውራ ጎዳና በሚገኝ የገበያ አዳራሽ ያለበት ስፍራ ሲሆን ፖሊስ አካባቢውን አጥሮ እየጠበቀ መሆኑም ታውቋል። ከቆሰሉት 36ቱ መካከል 12ቱ የውጭ ዜጎች መሆናቸውም ተገልጧል። አድማጮች ዜናው አበቃ። እስከ ማጠቃለያ ወይም እስከ ጣቢያው መዝጊያ ድረስ በዚህ ወቅታዊ የበገና ዜማ እንድትቆዩ ጋብዛለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ በምንጀምረው ፕሮግራም እስከምንገናኝ ሰላም፣ ደህና ደሩ። አዲሱ አበበ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። mm <sighs> ሰዋፏ ላር ፍሎ ሀሜት ሲቀኝብ የሀሜቱን ቅህኔ አንተው ፈታህል በሀሴቱ ጉዞ በጽድቅህ መራአኝ በጽድቅህ መራኸኝ ቃልህ የማይሻር ዘላለማዊ ነህ፣ አልፋና ኦሜጋ በጸባኦት ያለህ አይራጎበይከን ምህረትህ እናፍቅር፣ ምህረትህ እናፍቅር እንደ ሰዎች ሳይሆን እንዳንተ ሆነና፣ አምላኬ የስልህ ሰምተኸኛልና፣ በከንቱ አልቀረውም ምኞቴ ተቃና፣ ምኞቴ ተቃና አልቀረ ወምህና ያን ሁሉ ደክሜ፣ በምህረት ብዛት ተለውጧል ስሜ፣ ስምህን ላወድስ ባደባባይ ቁሜ ባደባባይ ቁሜ የፍጦር አልጌታ ተመስገን አምላጌ የምፈልገውን ሰጠኸኝ በልቄ በእጅግ ተጻፈልኝ አዲሶ ታሪኬ እሰግዳለሁ ላንተ ሁሌተ አምባርክቄ ሁሌተ አምባርክቄ ሲሳለቆ በኔ ባዶነት ሲሰማኝ የሀዘን ጐርፍ ጭንቀት ማዕበል ሲውጠኝ አይዞኽ ልጅ የብለህ አንተ ነህ ያዳንከኝ፣ አንተ ነህ ያዳንከኝ። ሰዎች ልብሴን ሲያዩ አንተ ልብ ቤናዬ እንደ ልብሴ ሳይሆን እ